የዩናይትድ ስቴትሱ ሱ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የጸረ ኮቪድ ክትባታቸውን አሟልተው የተከተቡ ሰዎች ከቤት ውጭም ሆነ በቤት ውስጥ በአመዛኙ ያለ አፍና አፍንጫ መሸፈኛ ጭንብል መንቀሳቀስ ይችላሉ ሲል ባለፈው ሳምንት መገባደጃ ያወጣውን መመሪያ ተከትሎ አሜሪካውያን መመሪያውን በተጨባጭ በሕይወታቸው ላይ ሊኖራቸው የሚችለውን በመመዘን ላይ ናቸው ሚሻል ኩን ያጠናቀረችውን ዘገባ አሉላ ከበደ ያስደምጠናል። ከዩናይትድ ስቴትስ ህዝብ አንድ ሶስተኛ የሚሆነው ብቻ ነው ሙሉ በሙሉ የተከተበው። አንድ አራተኛ ያህሉ ደግሞ በዩናይትድ ስቴትስ በስራ ላይ ከዋሉት ሶስት የተለያዩ የክትባት አይነቶች አንዱን ለመውሰድ ያለማሰቡን ነው በተደጋጋሚ የተደረጉ የድምፅ ማሰባሰቢያ ጥናቶች ያመላከቱት። ለዚህም ይመስላል አሜሪካውያን የንግድ ድርጅቶችና የጤና ባለሥልጣናት ይህ ሁሉ ባለበት የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል ክትባቱን ሙሉ በሙሉ የወሰዱ ግለሰቦች ከጥቂት ገደቦች በስተቀር የፊት መሸፈኛ ጭንብል ሳያደርጉ መንቀሳቀስ ይችላሉ የሚለውን መመሪያ ማውጣቱ ድንገት ያልተጠበቀ እርምጃ የሆነባቸው ዶክተር ሮሼል ወለንስኪ የዩናይት ስቴትሱ የበሽታዎች መቆጣጠሪያ እና መከላከያ ማዕከል ሲዲሲ ዲሬክተር ናቸው። መመሪያው በአጭሩ ስለ ግለሰብ ኃላፊነት ነው ይላሉ። የተከተቡ ከሆኑ ደህንነታቸው የተጠበቀ ነው። ካልተከተቡ ግን ያን ዋስትና የሚሰጥ ሁኔታ የለም። አይፈጠርምም። በመሆኑም ከኋለኛው ወገን የሆኑት አሁን የፊት መሸፈኛ ጭንብላቸውን ማድረግ መቀጠል አለባቸው። ከዚህ ሁሉ የተሻለው ደግሞ ክትባቱን መከተብ ነው። የተከተቡና ያልተከተቡ ሰዎች ማንነት ስለማይለይ በሚል ነበር። አንዳንድ የሕዝብ ጤና አጠባበቅ ባለሙያዎች መመሪያውን በጣም ድንገተኛና ግራ የሚያጋባ ሲሉ የተቹት። በሌላ በኩል የባይደን አስተዳደር የተከተቡ ሰዎችን ለመለየት በሚል አንዳንዶች የሚያነሱትን የክትባት ፓስፖርት የሚል መጠሪያ የተሰጠውን መለያ አልፈጥርም ሲል ካሁን ቀደም ያስታወቀው አዲሱ የሲዲሲ መመሪያ ታዲያ የንግድ ወይም የአገልግሎት መስጫ ድርጅቶችና ሌሎች ክትባት የተከተቡ ሰዎችን ለይተው እንዲያውቁ ይረዳል የተባለውን መታወቂያ መሰል የክትባት ካርድ አስመልክቶ ዳግም ሞቅ ያለ ውይይት ቀስቅሷል። ወለንስኪ እንደሚሉትም መመሪያው የፊት መሸፈኛ ጭንብሎችን ጨርሶ ስለማስወገድ ሳይሆን እያንዳንዱ ሰው ጤንነቱን የሚመለከቱ ጉዳዮች በራሱ እንዲከታተል ለማስቻል እንጂ ላልተከተቡ ሰዎች ግን አሉ። ዲሬክተሯ ላልተከተቡ ሰዎች መመሪያው አልተለወጠም። ባለፈው ሳምንት የፊት መሸፈኛ ጭንብላቸውን ሳያደርጉ ከምክትላቸው ካማል ሃሪስ ጋር ብቅ ያሉት የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የተሻሻለውን የሲዲሲ መመሪያ ለአሜሪካ ታላቅ ቀን ሲሉ አወድሰውታል። የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከሉ መመሪያ በመላው አገሪቱ አንዳች ለውጥን ማስከተሉ ግን አልቀረም። አንዳንድ የንግድ ድርጅቶች ክትባቱን የወሰዱ ሸማቾችን የፊት መሸፈኛ ጭንብል እንዲያጠልቁ መጠየቅ አቁመዋል። ሌሎች ደግሞ መመሪያውን በመገምገም ላይ ባሉበት በአሁኑ ወቅት የቀደሙትን ሕጎች ይዘው መቀጠል መምረጣቸውን እየተናገሩ ነው። ቁጥራቸው 1.3 ሚሊዮን የሚደርሱ አባላት ያሉት የምግብና የችርቻሮ ድርጅቶች ሰራተኞችን የሚወክል አንድ ማህበር አዲሱ መመሪያ አባላቱን ለአደጋ ሊያጋለጥ ይችላል ሲል ስጋቱን ጠቁሟል። ዲሬክተሯ ግን ቀጣይ ያሉትንና ድርጅቶቹ እንዲወስዱ የሚጠብቁትን እርምጃ ያብራራሉ እየጠየቅን ያለ ነው የንግድ ድርጅቶቻችን ስለዚህ መመሪያ ማሰብ ሲጀምሩ ይህ በስራ ቦታዎቻቸው ላይ የሚያመጣውን ለውጥ በመገንዘብ ሰራተኞቻቸው የደሞዝ ክፍያቸውን ሳያጡ በቀላሉ መከተብ እንዲችሉ እንዲያደርጉላቸው ነው። ታዲያ ሁሉም ግዛቶች አይደሉም፣ ህጎቻቸውን ፈጥነው ለማላላት የተዘጋጁት። የፊት መሸፈኛ ጭንብሎችን አድርጎ መገኘትና ማህበራዊ ርቀትን መጠበቅ አሁንም በአውሮፕላንና ሌሎች የህዝብ ማመላለሻዎች ግድ ነው። ይህ በእንዲህ እንዳለም አንዳንድ ግዛቶችና የንግድ ተቋማት የማኅበረሰቦቻቸውን ወደ ቀድሞ ይዞታዎቻቸው መመለስ ለመርዳት ነፃ የባቡር ትኬት መስጠት፣ ቢራ መጋበዝና የገንዘብ ጉርሻ ቢጤ እስከ መስጠት የሚደርሱ ያልተከተቡ ሰዎች እንዲከተቡ ለማበረታታት የታለሙ አዳዲስ ዘዴዎችን እያስተዋወቁ ነው።